የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ሁከት በተፈጠረባቸውና ነዋሪዎችና የተቃዋሚ መሪዎች በሳምንቱ መጨረሻ ዘጠና ሰዎች በጸጥታ ኃይሎች ጥይት ተገድለዋል ወዳሉባቸው አካባቢዎች ዓለም አቀፍ ታዛቢዎች ገብተው እንዲመለከቱ ፈቃድ እንዲሰጥ አሳስበዋል። ሂዩማን ራይትስ ዋች የተባለው ለሰብአዊ መብት የሚሟገት ድርጅት ደግሞ በዩናይትድ ስቴትስ ለፕሬዝደንትነት የሚወዳደሩት በአሜሪካና በተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርበዋል። ተወዳዳሪዎቹ ለፕሬዝደንትነት ከተመረጡ ዋና ዋና የሰብአዊ መብት ጥያቄዎችን እንዴት እንደሚመለከቱ ለማወቅ ሂዩማን ራይትስ ዋች አስራ ሁለት ጥያቄዎችን አቅርበዋል። ሰብአዊ መብት ከሚረግጡት ሀገሮች አንዷ ኢትዮጵያ ናት ይላል ሂዩማን ራይትስ ዋች። አዳነች ፍሳሃዬ ዝርዝሩን ይዛለች። ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱት ተቃውሞዎች ዘጠና ሰዎች በጸጥታ ኃይሎች ተገድለዋል ሲሉ ተቃዋሚ ባለስልጣኖች እንደተናገሩ ሮይተርስ የዜና አገልግሎት ጠቁመዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ረዓድ አል ሁሴን በኦሮሚያና በአማራ ክልል በተካሄዱት ተቃውሞዎች የጸጥታ ኃይሎች ከሚገባው በላይ ኃይል ተጠቅመዋል የሚባለው ጉዳይ መመርመር ይኖርበታል በማለት መስሪያ ቤታቸው ከኢትዮጵያ ባለስልጣኖች ጋር እየተናገረ መሆኑን ገልጸዋል። ካለፈው ጥር ወር አንስቶ ተቃዋሚዎችን መግደል ከተጀመረበት ጊዜ አንስቶ በጉዳዩ ምርመራ ለማካሄድና ተጠያቂነት እንዲኖር ለማድረግ ረገድ መስሪያ ቤታቸው ቅን ጥረት መደረጉን አላየም ማለታቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህን መሰረት በማድረግ ሶራ ሀሊኮ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ቃል አቀባይ ራቪና ሳምዳሳኒን አነጋግሯል። yeah, no. part of the problem is that, uh, that the figures are very uh, different uh, depending on the source that you've got. Uh, the range is quite big of the number of people who've been killed or arrested, um, and this is part of the reason why it's important to have independent international observers going in. Uh, who have no affiliation with either government or ተቃውሞቹ የተካሄዱበትን ምክንያት በሚመለከት ሁለቱም ወገኖች በየበኩላቸው የሚሉት አላቸው። የጸጥታ ኃይሎቹ የወሰዱት እርምጃ ተመጣጣኝ ነው ወይስ አይደለም በሚለውም ላይ በየበኩላቸው የሚሉት አለ። እነዚህ ሁሉ ታዲያ በነጻ ምንጭ መጣራት ይኖርባቸዋል። ስለተፈጸሙት ነገሮች የሚቀርቡት እጅግ ተጻራሪ በመሆናቸው ከማናቸውም ወገኖች በፖለቲካ ያልተሳሰሩ በነጻ አእምሮ የሚመለከቱ ገለልተኛ ሰዎች ሊመለከቱት ይገባል። ሻምዳሳን ቀጥለውም አለም ዓለም አቀፍ ታዛቢዎቹ በተቻለ ፍጥነት ተደራሽነት ማግኘት አለባቸው ብለዋል። In cases where there are such serious uh, allegations, uh, it's important for us to move very fast. It would be important for the observers to be granted. And the high <laughs> net se ball le betuneta, but zabiu too, but a chalet net tad ration net in the newest for legal. በአካባቢዎቹ ሄደው ሰለባ የሆኑትን ሰዎችና ምስክሮችን ለማነጋገር መቻል አለባቸው። ሆስፒታሎች ድረስ ሄደው ለማየት የጸጥታ ኃይሎችን ለማነጋገር መቻል አለባቸው። ስለሆነው ነገር ሙሉ ገጽታውን ለማየት መቻል ያስፈልጋል። እስካሁን ባለው ጊዜ ከኢትዮጵያ መንግስት ምላሽ እንዳላገኙ ቃል አቀባይዋ ገልጸዋል። ሆኖም ብሩህ ተስፋ አለን፣ ገንቢ በሆነ መንገድ ከእነሱ ጋር እንሰራለን የሚል እምነት አለን ብለዋል። እዚህ ጀኔቫ ካለው የኢትዮጵያ ቋሚ ተልእኮ ጋር ስንገናኝ ቆይተናል። ምክንያቱም በዛ መንገድ ነው መስራት ያለብን ብለዋል ጃምዳሳኒ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ስለ ሰለባዎቹ ስለታሰሩት ሰዎች ብዛት ሲጠየቁ ያ ነው ፓርት ኦፍ አንዱ ችግር በከፊል አሃዞቹ በጣም የተለያዩ ናቸው። በምታገኘው የወሬ ምንጭ ነው የሚወሰነው። የተገደሉና የታሰሩ ሰዎች አሀዝ ልዩነት ስፋቱ ትልቅ ነው። ለዚህ ነው ከመንግስትም ሆነ ከሌላው ወገን ጋር ግንኙነት የሌላቸው ዓለም አቀፍ ታዛቢዎች እንዲያጣሩት የሚያስፈልገው በማለት ሻምዳሳኒ አስረድተዋል። የአውሮፓ ህብረት ቃል አቀባይም በጉዳይ ላይ መግለጫ አውጥቷል። በኦሮሚያና በአማራ ክልሎች ተቃዋሚዎችና የጸጥታ ኃይሎች አባላት መገደል ወሬ እጅግ ያሳስበናል። የጉዳቱ ሰለባ ለሆኑት ሁሉ ሐዘናችን እንገልጻለን። የግጭት መቀጠል ለሰላማዊ መፍትሄ እንቅፋት ሊሆን ስለሚችል ሁሉም ወገኖች ኃይል ከመጠቀም መቆጠብ ይኖርባቸዋል፣ ይላል የአውሮፓ ህብረት ቃል አቀባይ መግለጫ። በሌላ በኩል ደግሞ ሂማን ራይትስ ዋች የተባለው ለሰብአዊ መብት የሚሟገት ድርጅት በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ለአሜሪካና ለተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርቧል። ቀጣዩ የዩናይትድ ስቴትስ ፕሬዚደንት የተለያዩ የሰብአዊ መብት ተግዳሮቶች ይገጥሙታል ሲሉ የሂማን ራይትስ ዋች ስራ አስኪያጅ ኬኔት ሮት አስገንዝበዋል። ሂማን ራይትስ ዋች ያቀረባቸው ጥያቄዎች በዓለም ደረጃ መንግስታት በመናገር ነፃነትና በተቃዋሚዎች ላይ የሚያደርጉት ጭቆና እየበረታ መሄድን፣ የስደተኞች አያያዝን በዓለም ደረጃ የሚደረግ ክትትልን፣ ፖሊሶች ለሚፈጽሙት በደል ተጠያቂ እንዲሆኑ ማድረግን የሚመለከቱ ናቸው። ቀጣዩ የዩናይትድ ስቴትስ ፕሬዚደንት በአገር ውስጥና በዓለም አቀፍ ደረጃ ሰፊ ይዘት ያላቸው የሰብአዊ መብት ጉዳዮችን ለመፍታት መቻል እንደሚኖርበት የሰብአዊ መብት ድርጅት አውስቷል። ሂዩማን ራይትስ ዋች ሰብአዊ መብቶች ይረግጣሉ ካላቸው ሩሲያና ቻይና ጋር ኢትዮጵያንም አካትቷል።